ለሁለት ሺህ ስምንት ዓመተ ምረት አዲስ ዓመት የመለወጫዋ ዜማ የዘመናት ባህል ነውና በመናገሻው በአዲስ አበባ ከተማ ሕብረተሰቡ የዘንድሮውን ዕለት ለማክበር በምን አይነት መልኩ እየተዘጋጀ ይገኛል? በቅድሚያ ከጽፈት ቤታቸው የኦርቶዶክስ ተዋህዶ ፓትርያርክ ማትያስ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ አሸጋገራችሁ በማለት ከሰሞኑ ቡራኬያቸውን ለሕዝቡ አስተላልፈዋል። በየጐዳናው በመዘዋወር ወደ ሕብረተሰቡ አማትሮ በማተኮር ለዘመናት ሲወርድ ሲዋረድ የመጣውን የእንቁጣጣሹን ዕለት ባህላቸውን ባልዘነጉ በወጣት ልጃገረዶች ምዕራፉን በመክፈት በዚህ ብቻ ሳበቃ እኔንም ያጀቡኝንም በመመረቅ ተሰናብተውናል። ጎህ እንደቀደደ ገና ገበያው ሳይደራ፣ በየብልቱ አካባቢዎች ሽንኩርቱን፣ ሎሚውን፣ ካሮቱን፣ ቲማቲሙን ወዘተ ከጫኑ ከባድ ተሽከርካሪዎች እየተራገፈ ሳለ በየጎዳናው ካጋጠሙኝ የቤት መቤት ሎተሪ ቲኬት አዟሪ እና ጫማ የሚወለውል ሊስትሮ ጥሩ ነው። ዋዜማው ደስ ይላል። እንግዲህ ያው ሰው እንዳቅሙ ነው የሚኖረው፣ እንዳቅሙ ነው አመቱን የሚያሳልፈው። ያው እንዳቅሜ ልዬንዤ አሳልፋለሁ ብያለሁ። ቀላም እንዳቅሜ አድርጌያለሁ። ሁሉንም አደራርጊያለሁ። ያው ዶሮ ነው እንግዲህ ያልተገዛው ዶሮም እገዛለሁ ብዬ እቅድ አለኝ። እዚሁ ነው እኔ አመት በዓል ብቻዬን ነው የሚያሳልፉ ው ቤተሰቡ እዚሁ ስለሌለኝ ያው ብቻዬን ስለሚያሳልፍ እንደ ሁኔታው አክብሬ መዋል ነው እንጂ አራ እጋብዛችኋለሁ። እንኳን አብሮ አደረሰ እላችኋለሁ። ቀን ቀን ስፖርት ምናምን እሰራለሁ። ማታ ጊዜ ነው የምንገኘ እንጂ ቀን አንገናኝም። ነው እንደዚህ በየስርቻው በመዘዋወር ከሁለት የተለያዩ ምግብ ቤትና ቡና ቤት ካጋጠመኝ ሁሉ ተሟልቷል። የበጎ ዋጋ ነው ያልታወቀው ምትባሉም በትሬኒንግ ነው የማሳልፈው። ዋናው ነገር ምንድነው ለሰውነት ሰው ሁሉ ምግቡን በልቶ ሲታመም ስለማይ በትሬኒንግ ነው የማሳልፈው። ጾም በጸሎት ነው ማሳልፈው ገንዘብ ስለሌለኝ 2008 ዓ ም ከ2007 ዓ ም የተሻለ እንዲሆን እዳኛለው። ይሄ ነው ምኞቴ እና አዲሱ ዓመት ከቤተሰቤ ጋር የተገኘውን አድርገን እንደሚሆን ሆናለን። እንግዲህ በሰላም በጤና ከቤተሰብ ጋር ከቤተሰብ ጋር በፍቅር ዘመኑ ጥሩ እንዲያደርግልን እንጸልያለን እንለምናለን። በአንድ የነዳጅ ማደያ ቡና ቤት ውስጥ ደግሞ በጋራ ሆኖ ሲጫወቱ ካጋጠሙኝ ውስጥ 2008 መልካም ዓመት እንዲያደርግልን እመኛለሁ። በዓልን የምናከብረው በወጣትነታችን መቼም ሁላችሁም እንደምታውቁት በየናይት ክለቡ በመዞር በመደነስ ነበረ። አሁን ግን እድሜ እየገፋ ሲመጣ በቤት ልጆች እስከ ሚስቶቻቸው ይመጣሉ። ፍየሉ ይታረዳል፣ ዶሮው ይታረዳል። ቤት ያፈራውን ደሞ አረቄውም ቢሆን ውስኪውም ቢሆን እየተጠጣ እዚህ አጋጣሚ ደግሞ በእውነት ለኢትዮጵያ ሕዝብ እንኳን አዲስ ዓመት 2008 የደስታ የተድላ የጤና የሰላም እንዲሆን እመኛለሁ። አመት ባል መቼም ለኢትዮጵያውያኖች እጅግ አስደሳች ወቅት ነው። ብዙ ትዝታ አሮጌውን ባሳለፍከው ሁኔታ ትዝ ባለ አዲሱን ደግሞ በተስፋ የምትጠብቅበት ወቅት ነው። ተስፋውን ለሁላችንም ብሩህ እንዲያደርግልን ምኞቴ ነው። በዓል ሲታሰብ ያው ኢትዮጵያ፣ ኢትዮጵያዊነት አንዱ መገለጫው በዓልን በማክበር ነው። ያለፈውን ዓመት እንዴት እንዳሰለፍ ነው በማሰብ ለሚቀጥለው ደግሞ እንዴት እንደምንቀበለው ከጓደኞቻችን እና ከቤተሰቦቻችን ጋር ጥሩ ጊዜን ለማሳለፍ ነው እንግዲህ ትልቁ ዝግጅት እያደረግ ነው ያለ። ነው እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ ለመሸጋገር አበቃን ስል ዘመነ ሉቃስ ለሀገራችን ምንም እንኳ የመሻሻል ነው ብለን ብናስብም ብዙ ረሃብተኞች እና ችግረኞች እንዳሉ ሳንገነዘብ አላለፍንም። ዘመነ ዮሐንስ የጥጋብ ጊዜ ሆኖልን ከረሃብና ከችግር የምንወጣበት ጊዜ እንዲሆን የእኔ ብቻ ሳይሆን እኔን መሰል ሁሉ ጓደኞች ምኞት ነው። ኢትዮጵያ ታበጽህ ደዊሃብ እግዚአብሔር እንዳደብ ሁሉ ሁልጊዜም ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ እባክህ መልካሙን ዘመን አምጣልን ረሃብተኞችንና ችግረኞችን በመልካም አይነ ህያቸው ብለን ስለምንል ያንን ጊዜ በመጠበቅ በጉጉት መልካሙን ይዞልን ይምጣ እያል ብሩህ ዘመን እንዲሆንልን ለእግዚአብሔር ጸሎቴን እና ልማይና ያቀርባለሁ። በዚህ ላይ እንኳን ለአዲሱ 2008 ዘመን ዮሐንስ ዓመት አደረሳችሁ በማለት የምሰናበታችሁ ጌታቸው ተድላ ጊዮርጊስ ነኝ ከአዲስ አበባ።